ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ በዛሬ ምሽት ስርጭታችን ከሚደመጡት መካከል ሁን ከተመረቀን በኋላ እንድንሰራ የሚያመቻችልን ግቢው በራሱ የሚያመቻችልን ትልቅ ነገር ነው። መልካም እንደ መልካም ነገር ነው የሚያየው። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመራቂ ተማሪዎችና ቀጣሪ ተቋማት የሚገናኙበትን የስራ አውደ ርዕይ ማዘጋጀቱ ተሰምተዋል። ሙሉ ዘገባው በምሽቱ ይደመጣል። ያቁሳቸ ያው ተኩስ ከፈቱብን። በህዝባዊ ወያነ ሓርነት ትግራይ ጦር ተማርከው የነበሩ አምስት ሺ የሚጠ የሚጠጉ የሰሜን እዝ የሰራዊት አባላት ሰሞኑን በተከዘ በኩል አድርገው በማዕከላዊ ጎንደር ዞን በየዳ ወረዳ የገቡ መሆኑ ተሰምተዋል። የተወሰኑት የሰራዊት አባላት ስላሳለፉት ጊዜ በምሽቱ ያጋሩናል። እነዚህና ሌሎች ዘገባዎች የተካተቱበትን የምሽት መርሃ ግብር ሀብታሙ ዝዩም እመራለሁ። ኤልያስ አስማሪ ደግሞ በቅንብሩ አብሮን ያመሻል። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የምግብ አቅርቦትና መድኃኒትን የጫኑ በርካታ ተሽከርካሪዎች መቀሌ፣ አዲግራትና ሽሬ መግባታቸውን የኢትዮጵያ መንግስት አስታወቀ። በተለያዩ የትግራይ አካባቢዎች እየተካሄደ ያለው ውጊያ ለሰብአዊ እርዳታ አቅርቦት እንቅፋት ሆኗል በሚል የሚሰጡ አስተያየቶችንም ሐሰት በሚል አጣጥሏል። በሽሽት ላይ ከሚገኙ የሚሊሻ አባላት ጋር አልፎ አልፎ የሚደረግ የተኩስ ልውውጥና ወንጀለኞችን ለመያዝ የሚደረግ ጥረት እንደ ውጊያ አይቆጠርም ሲልም ገልጿል። ዘገባው የእስክንድር ፍሬው ነው። እስራኤልና ሞሮኮ ዩናይትድ ስቴትስ ባደረገችው ሽምግልና ግንኙነት ለመመስረት መስማማታቸው ተነገረ። በቅርቡ ሶስት የአረብ ሀገራቶች ባህሬን፣ ሱዳንና የተባበሩት አረብ ኤሚሬቶች ከእስራኤል ጋር ግንኙነት መስርተዋል። እስራኤል እንደ አውሮፓን አቆጣጠር በ1940ዎቹ መጨረሻ ወዲህ ሕዝባቸው የእስልምና እምነት ተከታይ ከሆኑ አጎራባች ሀገሮች ጋር በተደጋጋሚ ጦርነት ውስጥ መግባቷ ይታወሳል። 95 በመቶ ስኬት ያሳየውና በግዙ ፉ የዩናይትድ ስቴትሱ መስራች አምራች ኩባንያ ፋይዘርና በጀርመኑ የሕክምና ቴክኖሎጂ ኩባንያ ባዮንቴክ የተሰራው የጸረ ኮቪድ ክትባት ሲጠበቅ የቆየውን የዩናይትድ ስቴትስን የምግብና መድኃኒት አስተዳደር ኤፍዲኤን ፍቃድ የሚያገኝበት ሰዓት ቆጠራው ተጀመረ። የድርጅቱ ልዩ አማካሪዎች ቡድን ትላንት ክትባቱ ጥቅም ላይ ይውል ዘንድ በይሁንታ ማጽደቃቸውን ተከትሎ ኤፍዲኤ ክትባቱ ለአስቸኳይ ጊዜ ጥቅም ላይ እንዲውል በዛሬና በነገ መካከል ፍቃድ ይሰጣል ተብሎ በ ሰፊው ተጠብቋል። ያሉትን አጠቃላይ ሳይንሳዊ መረጃዎች መሰረት አድርጋችሁ ክትባቱ እድሜያቸው 16 ዓመት እና ከዚያ በላይ የሆኑ ሰዎች ቢከተቡት ጥቅሙ ከጉዳቱ ያመዝናል ወይ በሚል ለቀረበላቸው ጥያቄዎች ከ22ቱ የኤፍዴ አማካሪ ቡድን አባላት አስራ ሰባቱ ክትባቱ ፍቃድ ያገኝ ዘንድ የይሁንታ ድጋፍ ድምጽ ሲሰጡ፣ አራቱ የአሉታዊ ድምጽ፣ አንደኛው ደግሞ ድምጸ ተአቅቦ አድርጓል። በአሉታ የመለሱት አራቱ አማካሪዎች ለምላሻቸው ምክንያት ያደረጉት እድሜያቸው ከ18 ዓመት በታች የሆኑ በክትባቱ ጥናት በብዛት ስላልተካተቱ በ16ና በ17 ዓመት ታዳጊዎች ላይ መከተብ ሊኖር የሚችለው ውጤት በበቂ አይታወቅም የሚል ነው። የዩናይትድ ስቴትስ መንግስት 6.4 ሚሊዮን ሰው በሚከተብበትን የመጀመሪያው ዙር የክትባት መድኃኒት በተለያዩ የሀገሪቱ ክፍሎች ህሙማንን በመርዳት ላይ ለሚገኙ የህክምና ባለሙያዎች በአፋጣኝ እንደሚልክ ይጠበቃል። የክትባቱ ውሳኔ የተሰማው ዩናይትድ ስቴትስ በአንድ ቀን በኮሮና ሳቢያ ህይወትን ባጣሰው ቁጥር ሌላ አዲስ ሪኮርድ ካስመዘገበች በኋላ ነው። በያዝነው ሳምንት መጀመሪያ በአንዲት ጀንበር ዕድሜ የተመዘገበው በኮቪድ-19 ለህልፈት የተዳረገ ሰው ቁጥር 3 አንድ መቶ ሰው ደርሷል። የጆን ሆፕኪንስ ዩኒቨርሲቲ እንዳመላከተው እስከ ትላንት ምሽት ባለው ጊዜ በዩናይትድ ስቴትስ ለኮቪድ-19 የተጋለጡት ሰዎች ቁጥር 15.5 ሚሊዮን ሲደርስ የሟቾች ቁጥርም 291 ሺህ ደርሷል። አድማጮች ለአርብ ምሽት የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ ይቀጥላል። ትኩስ መረጃዎችን ለማግኘት ሐሳባችሁንም ለማጋራት ቪኦኤ አምሃሪክ የማኅበራዊ መገናኛ ገጻችን ጥሩ አማራጭ ነው። ወደ ቀዳሚው ዘገባ እናምራ። የከፍተኛ ትምህርት ተቋማት የሚያስተምሯቸው ተማሪዎቻቸው ውጤታማ ስልጠና ላይ እንዲያተኩሩ በማድረግ ብቁ እንዲያደርጓቸው የሳይንስና ከፍተኛ ትምህርት ሚኒስቴር ደኤታ ዶክተር ሳሙኤል ክፍሌ ያሳስበዋል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመራቂ ተማሪዎች ከስራ ቀጣሪ ተቋማት ጋር የሚያስተዋውቀው የስራ አውደ ርዕይ በተከፈተበት ወቅት ነው ይህንን የተናገሩት። ሙክታር ጀማል ተጨማሪ አለው። ተማሪዎችን አስተምሮ ማስመረቅ ብቻ ሳይሆን ስራ ማስቀጠርንም የተቋሙ ዓላማና ተልዕኮ አድርጎ የያዘው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዛሬ በቅጥር ግቢው ያዘጋጀው የሥራ ዕድል አውድ ራእይ የተለያዩ የሠራተኛ ቀጣሪ ድርጅቶችና ተመራቂ ተማሪዎች አንድ ላይ የሚገናኙበት መድረክ ነበረ። በዝግጅቱ ላይ ከሃምሳ በላይ ድርጅቶች የተሳተፉ ሲሆኑ የተሻሉ ተማሪዎችን የሚመለምሉበት፣ ድርጅታቸውንም የሚያስተዋውቁበትም ጊዜ ሆኖላቸዋል። መሰል ዝግጅቶችን ማሰናዳት ተማሪዎች የወደፊት ዕጣ ፈንታቸውን እንዲለዩበትና ግንኙነትንም እንዲያዳብሩ ትልቅ መንገድ ይከፍታል ብለዋል የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት ዶክተር ለሚ ጉታ። ዶክተር ለሚ እንዳሉት ተማሪዎቹ የትም ተቋም ላይ ተፈላጊ ሆነው በተወዳዳሪነት እንዲቀጠሩ ከመሰረት ጀምሮ ይሰራል ብለዋል። ካለፉት ዓመታት አንጻር ከዓመት ዓመት የተማሪዎቻችን የተቀጣሪነት አቅም እየዳበረ መጥቷልም ሲሉ ተናግረዋል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያስቀመጠውን ግቦች ለማሳካት ተማሪዎች ከተመረቁ በኋላ በሚገባ እንዲገነዘቡና በእውቀታቸውና በክህሎታቸው ራሳቸውን ብቁ አድርጎ እንዲገኙ ለመርዳት ተከታታይ የስራ ምክር አገልግሎት መስጠት አስፈላጊ በመሆኑ በቴክኖሎጂ ማሰባበሪያ ቢሮ ስር አገልግሎት ማዕከል አቋቁሞ በርካታ ስራዎችን በመስራት ላይ ይገኛል። የአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ያስቀመጠው የተማሪዎች መቀጠር ብጣኔ ካለው አማካይ በትሬዘር ስቴት እየተረጋገጠ ነው። በ2013 ዓ.ም ወደ 85 የማሳደግ ግብ አንግቦ እየተንቀሳቀሰ ሲሆን ለዚህም ግብ የሚነጉ ስትራቴጂዎችን ነድፎ እየተንቀሳቀሰ ይገኛል። ዘንድሮ ከኮሮና ቫይረስ ስርጭት ቆይታ በኋላ ወደ ትምህርት ገበታቸው የተመለሱት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ከአንድ ሺህ በላይ የሚሆኑ ከሳምንት በኋላ ይመረቃሉ ብሎ ዩኒቨርሲቲው እየተሰናዳ ይገኛል። እነዚህ ተመራቂዎች መሰል ዝግጅት ለነሱ ሰርግና ምላሽ መሆኑን የሚናገሩት ከዚህ ቀደም ሲቀስሙ የነበረውን እውቀት ወደ ተግባር የሚመነዝሩበት ጊዜ በመድረሱ ከማጋ ምን መስራት እንደሚችሉ የሚታጩበት ጊዜ መሆኑንም ተናግረዋል። ስሜ ሄራ እንረታ ነው የሚባለው። የአፕላይድ ባዮሎጂ አራተኛ ዓመት ወይም የዚህ ዓመት ተመራቂ ተማሪ ነኝ። የተለያዩ ኤክስፒሪየንስ ያላቸው ካምፓኒዎች አሉ፣ እኛን ለመቅጠር ማለት ነው። ስለዚህ የትኛው አዋጭና ወደፊት ህይወታችንን የምንቀይርበት አማራጭ የምንወስድበት ኤክስፖ ነው። ሶ እሱ ለመሳተፍ የሁላችንም ዝግጁ ሆነናል። እንደ ዲፓርትመንቴ ወይ የወሰድኩት ኮርስ አፕላይድ ባዮሎጂ ነው። ሶ ፋክተሪዎች፣ የተለያዩ የላቦራቶሪ ሴንተሮች እና አብዛኛዎቹ ሄልዝ ላይ ወይም ደግሞ ጤና ላይ መሠረት ያደረጉ እንትኖች ናቸው ሊቀጥሩ የሚያስቡት። ሶ በጣም ሹር ነኝ በራሴም ስለምተማመን እና ይቀጥሩናል ብዬ አስባለሁ። ለእነሱ ሞር ጥቅም አለው በተማርኩት ፊልድ ቢቀጥሩኝ፣ በጣም ብቁ ሆኜ ልሰራ ዝግጁ ነኝ። ናትናይላ እየለ እባላለሁ። የኬሚካል ኢንጂነሪንግ ተማሪ ነኝ። አንድን ነገር ያው የተማርነውን ነገር በጆቦ ኤክስፖ ራሳችን ደቨሎፕ ለማድረግ በጣም አሪፍ ነው። ጆቦ ኤክስፖ ደግሞ ለእኛ አሪፍ ነገር ነው። ለሞቲቬሽንም በጣም አሪፍ ነው። ከዛ ደግሞ አልፎ አሁን ከተመረቅን በኋላ እንድንሰራ የሚያመቻችሁልን ግቢው በራሱ የሚያመቻችልን ትልቅ ነገር ነው። መልካም ድል ነው። ይህን እንደ መልካም ነገር ነው የሚያየው። ኦልሬዲ አሁን ለይቻለ የቱ ጋር እንደምወዳደር የትኛው እንደምጠቅመኝ በተማር ነው አካሄድ ደግሞ ከሆነ ብዙ ኢንዳስትሪዎች የጋብዙናል እንደ ኬሚካል ኢንጂነሪንግ፣ እንደ ኬሚካል ኢንጂነሪንግ ብዙ ኢንዳስትሪዎች የጋብዙናል። ለምሳሌ አሁን ሱገር ፋክቶሪዎችን ብንወስድ ሶፍት ድሪንክ ና ትልቅ ነገር እንድንሰራ አበረታተውናል ማለት ነው። አሪፍ ነው። አሁን ብዙ እንትኖች ኢንዱስትሪዎች አሉ ማለት ነው። ለነዛ ደግሞ ጥቅም አለ። መሰል መድረኮች ስራና ሰራተኛን፣ ባለሙያና ኢንዱስትሪን በተለያዩ ቦታ ያሉ ባለጉዳዮችን አንድ ላይ የሚያገናኝ መሆኑን የተናገሩት የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ በሌሎች ዩኒቨርሲቲዎች ውስጥም ተመሳሳይ መድረኮች ተስፋፍተው ይቀጥላሉ ብለዋል። መሰል መድረኮች ለሁሉም ባለድርሻ አካላት የየራሱ ጥቅም እንዳለውም አብራርተዋል። የሥራ ባዛርና ኤክስፖ እንደዚሁም መሰል መድረኮች ለዩኒቨርሲቲዎች የትምህርት ጥራታቸው መልሶ እንዲፈትሹ፣ የፕሮግራሞቻቸውን ተገቢነት መልሶ እንዲያዩ፣ የምሩቃኖቻቸውን ምሉእነት እንዲገመግሙ እድል ይፈጥርላቸዋል። ለኢንዱስትሪዎች እና ለቀጣሪዎቻችን የትምህርት ተቋማት ያላቸውን ዝቢትት ያላቸውን አቅም በምን መልኩ ሳይንሳዊ መፍትሄዎችን ከትምህርት ተቋማት በማግኘት ለኢንዱስትሪዎቻቸው ስኬት፣ ለኢንዱስትሪዎቻቸው ተወዳዳሪነት፣ ለኢንዱስትሪዎቻቸው ዘረጢታዊ ጥቅም ማግኘት እንደሚችሉ እድል ይፈጥራል። ለእጩ ሮጋም የሥራ ባዛርና ኤክስፖ የአንደኛው የሕይወት ምዕራፍ ማጠቃለያ የሁለተኛው የሕይወት ምዕራፍ መጀመሪያ ድልድይ የስፍራ ባላላላይ ስቦ በኮርስ ተደራጅቶ ከሚሰጥበት እውቀት ከሚገበኝበት ዩኒቨርሲቲ ወደ ሰፊው የልምድና የተሞክሮ ዩኒቨርሲቲ የሚሸጋገሩበት የአድሚሽን ታይ በመድረኩ ላይ አነቃቂ ንግግሮችን የሚያደርጉ ባለሙያዎችና በሕይወት ውጣውረድ ስኬትና መሰል ገጠመኞች ላይ ተሞክሯቸውን ያጋሩ ባለሙያዎች ተጋብዘው ለእጩ ተመራቂዎች መልዕክት አስተላልፈዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። የሰሜንዊና ቪኦኤ ከአሜሪካ ድምፅ ይቀጥላል። በህዋት ተማርከው የነበሩ አምስት ሺህ የሚጠጉ የሰሜን እዝ የሰራዊት አባላት ሰሞኑን በተከዜ በኩል አድርገው ወደ ማዕከላዊ ጎንደር ዞን በየዳ ወረዳ የገቡ መሆኑን የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። የወረዳው ሕዝብም በእግራቸው የመጡትን የሰራዊት አባላት እያገዘ እንደሆኑም ተሰምተዋል። በየዳ የገቡ የሰራዊቱ አባላትም በህወሀት ታጣቂዎች ከተማረኩ በኋላ የገጠማቸውን ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች። ሃምሳ አለቃ መብቱ ጽጌ በሰሜን እዝ የስምንተኛ መካናይዝ ክፍለ ጦር አባል እንደሆኑ ይናገራሉ። የነበሩበትም ቦታ አዲ ሀገራይ የተባለ ነበር። ጥቅምት 24 ቀን በሰራዊቱ ላይ የደረሰውን እንዲህ ያስታውሳሉ። ዳምናም ነበር ዋልነው በወቅቱ አርሶ አደሮች ምናምን እያገዝን ያው ለሊት መጥተው ነው ያፈኑ። ተኩስ ከፈቱብን። ያው ከመኝታ ተነስተን ለመከላከል ሞከር ውጊያ ላይ ከቆየን በኋላ እጅ ነው የሰጠ ነው እኛ ማለት ነው። የት ቦታ ነው የነበርከው? አዳግራ የሚባል ቦታ ነው። እዛው ነው ውጊያውን ስታካሄዱ የነበራችሁ? አዎ እዛው ነው። ምን ያህል ቀን በተከታታይ? ያው በቃ አንዲት ሳምንት የሚሆን ነው እዛ ስንዋጋ የቆየነው። ከዛ ያው ማቴሪያል ለኛ የውጊ ከበላይ አካል ጋር የነበረው ግንኙነት ተቋርጠው ስለነበር በቃ የሰራዊቱ የግንኙነት ሁኔታ ተቋርጠው ነበር። ከዛን አማራጭ ስለሌለን እጅ ነው የሰጠነው እኛ ማለት ነው። ማቴሪያልም ያው ስትኳሽ ምናምን ጨርሰን ነበር እጅ ነው የሰጠነው በኋላ ማለት ነው። እጅ ከሰጣችሁ በኋላስ? አክሱም ዩኒቨርሲቲ ግቢ ውስጥ ነው ያስገቡን ሸክፈው ማለት ነው። ይሄ የትግራይ መከላከያ ሰራዊቱ ናቸው። ትቀጥላላችሁ ነው ያሉም። እኛ ጋር ደግሞ ያው የሚፈልግ ሰው እንደሌለ ወደ አሁኑ ነገር ናቸው ማለት ከዛ እዛ አክሱም ከዛ የእኛ መከላከያ በኋላ እየተቆጣጠረ እየተጠጋ ሲሄድ ከአክሱም ዩኒቨርስቲ ያሸሹና ውያ የምትባል በረሃ ቦታ አለች። እዛ ወሰዱ። በእግራችሁ ነው የሚወስዷችሁ? አይ እስከዛ በመኪና ነው። ከዛ ቦታ ላይ ቆይተን አሁንም እዛም ቦታ ላይ ያን ጥያቄ ድጋሚ ያነሱልን፣ ወደ ቤታቸው ይገኛቸዋለን ብለው አብያዲ የሚባል ቦታ አለ፣ ከተማ ነው የዛጋሚ ያስ ከዛ አብያዲ ቦታ ከገባን በኋላ እኛ የመጨረሻ ዙር ነበር ነው የተወሰኑ ሰዎችም ወደ ሸኝተዋል። ከዛ እዛ ቦታ ላይ የእኛ ሰራዊት አሁንም ያን ቦታ እየተቆጣጠረ ሲነጣ እኛን እዛ ቦታ ላይ ውጡ ነው ያሉ። ወደየት ልትወስዱ ነው ነው ስንላቸው ልንደብቃቸው ነው ያሉ። ከዛ አይ እኛ እዚህ ቦታ ላይ መውጣት አንችልም፣ እግራችን መሄድ አንችልም ምናምን ነገር ስንል ልዩ ኃይል ምናምን አመጡ። ና አይ ይዘው እርምጃ እንወስድባቸዋለን ከሆነ ነው የተባል። ከዛ አማራጭ ስለሌለን ወጣን። እንዲህ ሁለትና ሶስት ቦታ ሲያመላልሱን ቆይተው መጨረሻ ላይ በምንሄድበት የአስፋልት መንገድ ላይ ከበስተኋላችን የሲኖ ትራክ መኪና መጣ። ሰራዊቱንም እየገጨ ያለፈ ሲሆን ቶክስም ከፈቱብን። ሰባት የምንሆነው ወደ ገደሉ ዘለን ገባን ይላሉ ሀምሳ ለቃ መብቱ ጽጌ። መጀመሪያ ወደ ነበርንበት ጉያ የሚባል መስመር አለ ወደዛ መስመር ቆላተን ቢል መሰለኝ በዛ ጉዞ ነው በጣም ሩቅ ጉዞ ነው በእግራችን አስጓዙ ወደ አርባ ኪሎ ሜትር የሚሆን ማለት ነው። እዛ ቦታ ከሄድን በኋላ ከጨልሟል። በግምት ቢያንስ ወደ ሁለት ሰዓት አካባቢ ሆነ። ከዛም በኋላ መብራት የለውም ምንም የሌለው ሲኖትራክ አምጥተው ከአስፋልት እንዲያተጡ ምናምን አሉና በሲኖትራክ ነው እዛ በኋላ መደፍጠት የጀመሩት ከዛ ለማምለጥ የሞከረውንም ያው በኋላት በጥይት ያው ከጎን ከኋላ ከፊት አለ በጎንና በጎን ደግሞ ገደል ነው ቦታ ያው በቃ ለአጋጣሚ ገደል ስለነበር፣ እኔም በገደሉ ጋር ነው አምልቼ። ሶስት ነግሬን እንደውም አድርገን ነው ተንከባለን። እንደውም የተወሰኑ ልጆች ተወሰኑ ልጆች ቆስለው ቢሆን የተረፍናለን። እዛ አብረን የገባን ማለት ነው። ገደሉ ሩቅ ነበር። ገደሉ ያው እንትን ነው ከጫካና ይሄ እርከን ነገር ያለው ገደል አለ። ከዛ ግን ከአንደኛው ወርከን ታርካለሽ፣ እንደገና ደግሞ ወርደሽ ከሌላኛው ወርከን ታርካለሽ። ከዛም በኋላ ብታች ይልቅ የተወሰነ አሸዋ ምናምን ስለነበረው ነው እዛ ላይ እንደ አጋጣሚ ስላረፍ እንደዛ ነው። ከኋላ በሲኖ ትራክ ነው መጠው የወጡ የወጣብን ብለኸኛል። እና ሰራዊቱም ብቻ ነው ወይስ ደግሞ የሰራዊቱ ቤተሰቦች ህጻናት፣ ሴቶችም አሉ? አዎ አራት አመት ስታ ልጅ አለች አንዲት ቀኝ፣ እንደውም ሽኮኮ እያልናት እየ እንትን እያልን ነበር። እንደዚህም በቃ ህጻናቶችም አሉ እዛ እኛ ጋር ሲቪል ሰራተኞች የሉ የሲቪል ሰራተኞች ነበሩ። እንደገና ደግሞ ከሰራዊቱ ጋር እዛ እዛ ባል ምናምን የነበራቸው የሉ ባሎቻቸውን ለመጠየቅ መጥተው ከዛ እዛው የነበሩ ከዛ እነሱ ጋር እንለያይም ብለው እዛው ጋር የነበሩ ነበሩ። እነሱም ሁሉ አስታውሳለሁ ኝ ህብረት ዞላይ ከዛም በኋላ መጨረሻቸው ምን እንደሆነ ግን አላቀም። ምን ያህል ትሆናላችሁ? እንደዛ ሲያደርጉት በወቅቱ ብቻ እንትኑ ቁጥሩን ያው እንትን አላቀውም ግን በርከት ያለ ሰው እንደ ነበር ነው ከዝሮ ዝሮ ወደ ሁለት ሺ የሚጠጋ ይመስለኛል። በእንትን ማለት ነው ከስድስት ቀን በኋላ ተጉዘን በየዳ ወረዳ ደረሰ ይላሉ። ሀምሳ ለቃ መብቱ ጽጌ ምሳት አካባቢ ነው። በየጫካው ተሸቡጠን ስለነበር ከዛ ተገናኝተን እዛ የእኛ መሆናችን ስናደርግ በረሀ ገብተን ነው የመጣን ማለት ነው። ጨረሻ ላይ ደግሞ ከያዝ ከዚህ አካባቢ ያ እዛ ታስረ እናያለን ሸኝተውን ነው ሂዱ ተብለን ነው የሚል ምክንያት ፈጠርንና እነዛ ተነጋገረን። ቀጥታ ጠፍተን ነው ካልነ ሊገድሉ ያለን አማራጭ በቃ ሂዱ ብለው ነው የሚል ምክንያት ፈጠርንና ማለት ነው። ወደኋላ ኋላ ተው ስለነበር ማጣራት አይችሉም እነሱ ወደኋላ ተመልሰው ማለት ነው። ብዙ ነገር እንትን አደረጉ። ከዛ የሆኑ ለእኛ እንደው የሚከራከሩልን ሁለት ሚሊሻዎች ነበሩ። ከነሱ እነዛ ተከራከሩልን ነው ራሱ እንደውም መጨረሻ ይገደሉ ምናምን ብለው አይ እነዛ ሰዎች አይሆንም ብለው እነዛ ተከራከሩልንና መጨረሻ ላይ ያው ተሻገሩ፣ በቃ ሄዱ ብለውን እነዛ ተሻግረን ይገባ ማለት ነው። ከዛ አማራ ክልል ነው የገባ ነው ህብረተሰቡ ያው በሚገባ እስከ ታች እስከተከዜ ድረስ መጥተው ከዛ ያው በቃ ምግብም ውሃም ሁሉ ነገር ይዘው ከዛ የቆሰል ነው እግራችን ሁሉ አስረው አሽቶ ሁሉ ከዛ ወደ አግባቡ ተንከባክቦ እዛ አድርሰው ይመላ። ምክትል መቶ አለቃ አስፋው እያሱ ሲርና ሴሮ በተባለ አካባቢ ከጥቅምት ሀያ አራት እስከ ህዳር ሁለት ድረስ ውጊያ ላይ እንደነበሩ ይናገራሉ። መገናኛ በመቋረጡ የተጥቅም ሆነ የስንቅ አቅርቦት ማግኘት እንዳልተቻለ፣ ከዛም የተወሰኑ ታጣቂዎች መማረካቸውን ይገልጻሉ። ከሌሎች የታገቱ የሰራዊቱ አባላት ጋር ሆነን አሳልፈናል ያሉትን ስቃይ እንዲህ ይገልጹልናል። በጥቅምት አራት ጀምሮ ያው ህዳር እስከ ሁለት ተዋግተን ነበረ። ከዛም ወደ አክሱም ወሰዱ። ከአክሱም ደግሞ መልሶ ጉያ ምትበለ ወደዛ መጡ። ከዛ በኋላ እንደገና ደግሞ የአብይ ዓዲ ኮሌጅ ወሰዱ ከኮሌጅ ደግሞ እያመጡ ያው ማታ፣ ከዛ ወጣን። ወደ እንትን እያመጡ ነበሩ። በእግር እየመጣን ነበረ። ከዛ በኋላ ያው መጨረሻ ሁለት ሰዓት አካባቢ እንደገና ያው ሲኖትራክ ከኋላ መጡና ከአስፋልት እንዳትወጡ አለ። ሰው ያው አስፋልት ላይ እየደ ያለ ከኋላ ሲኖትራክ መጣ፣ በቃ መርገት ጀመረ። እኛ በቃ ሰባትንን ያለ ነው ያው ወደ ገደል ገባ። ሾልክን ወደ ሰባታችን በዛ ነው የመጣ ነው። ምክትል መቶ አለቃ አስፋው በበየዳ ወረዳ በደሊብዛ ከተማ ነዋሪዎች የተደረገላቸውን ድጋፍ አመስግነዋል። ተከዜን ካለፈን በኋላ ያው አማራ ክልል እንደገባን፣ ያው ምንም ራብም የለም ምንም የለም። የእግዚአብሔር ባረካቸው ያው ብዙ እንትን አድርጎ ነው። የበየደ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ወረታው ደምስ ግተው የነበሩ የሰራዊት አባላት እስካሁን አምስት ሺ እንደሚሆኑ ይናገራሉ። ከአስራ ዘጠኝ ጀምሮ ነው መግባት የጀመሩ። የመጡ በተከዜ ነው በመኪና ዛ ተከዜ ድንበር ያወርዱ የጣላቸው። ከዛ በኋላ ግን ስልሳ ኪሎ ሜትር የሚሆን የሆነ ተራራ ቦታ በእግራቸው እየተጓዙ አብዛኛዎቹ ወድቀዋል። ቁትለኞች የበየዳ መኪና መጣ። በመኪና እያስመጣ ወረዳ ሲገቡ ግን ህዝቡ በጣም በከፍተኛ አቀባበል ነው የተደረገላቸው። ትናንት ማታ ወደ ሰባት ገብተዋል። ደግሞ እስካሁን ወደ አምስት ሺ አካባቢ በኛው አረጋ አድርጎ አልፎ ሄዷል። በአንድ ቀን ወደ ሶስት ሺ ምናምን ወረዳው ላይ ገብቷል። የበየዳ ወረዳ ድል ይብዛ ነዋሪ የሆኑት አቶ ታጀበው ሽበሺ ለሰራዊቱ ጥሩ መስተንግዶ ማደረጋቸውን ይናገራሉ። ከገቡ በኋላ ምግብ እስካሁን አልተቋረጠም። በባለፈው ከተራፉት ከአራት ሺ ምናምኖቹ ጋር ምግብ አዘጋጅተን ነበር የነበር ሌሎችን እነዚህን ደግሞ አልጋ ተከራይ ተናሳደር ናቸው። የሰራዊቱ አባላት ዛሬ ወደ ደባርቅ መሸኘታቸውንም ገልጸውልናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አለማየሁ ባልቻ የጄ አይ አርትስ መስራች ነው። የግራፊክስና አኒሜሽን ባለሙያ ሲሆን ስራዎቹ ልዩ የሆኑ የኢትዮጵያ ስዕሎችንና የከተማ ህይወትን የሚያስቃኙ ናቸው። በማህበራዊ መገናኛዎች ላይ ብዙ ተከታዮችንም እያፈሩ መጥተዋል። የደንገረመው ከአለማየሁ ጋር የነበራትን ቆይታ እንደሚከተለው አሰናድተዋለች። አለማየሁ ባልቻ ጄ ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ይናገራል። በተለይ አባቱን የስዕል መስሪያ ደብተር መጠየቅ ያዘወትር ነበር። ነገር ግን አለማየሁ በተለመደ መልኩ ቀለምን በቡሩሽ ከማዋሃድ ይልቅ ምርጫ ያደረገው የዲጂታል ህትመት ነው። የግራፊክስ ጥበብንና አኒሜሽንን በመጠቀም የምስለ ታሪክ ነጋሪ ወይም ቪዥዋል ስቶሪ ቴለር ሆኗል።

በሃውዚንግ ሰስቴይነብል ዴቨሎፕመንት ልደታ ዩኒቨርሲቲ የአይፒሲ ነበረ የተማርኩት በዛ ጊዜ ላይ ነበረ ሞር የስዕል ፍቅሬን ያወጣሁት ወይም ደግሞ የዲጂታል ፔንቲንግ የሚባለውን ኮንሴፕት ያገኘሁት ጊዜ ማለት ዩቲብ ቪዲዮ እያየውን የስፒድ ፔንቲንግ የሚባል ነገር አለ እና በኮምፒውተር ላይ እየሳሉ በፍጥነት ነው ሁሉም ነገር የሚታየው፣ እና በኮምፒውተር እነሳለ የሚባለው ኮንሴፕት በቃ በጣም ነበረ የገረመኝ የነበረው እና ይህን ነገር መማር አለብኝ መሻት አለብኝ ብዬ ነበር የተነሳሳት የነበረው። ከምስጢር እስከ ምጨርስ ድረስ ጠበቅኩኝና ስጨርስ ግዙ ካቲን ኮኖች በመስራት ካብሪት ያስፈልግኝ ነበረ እንደ ክማርጊ አግኝቼ ጀመርኩኝ ማለት ነው እንጂ ወደ ሁለት ሺ አስራ አንድ አካባቢ ነበረ። በፈረንጅ አቆጣጠር ሁለት ሺ አስራ ሁለት ነበር የጀመርኩት። በዛ ጊዜ ነው ጄ አይኒዳርት የሚባል የፌስቡክ ፔጅ ከፈጥ የነበረው። የተለያየ የኢትዮጵያን ቲም የሆኑ ሴሄዶች ነበረ የምሰራው የነበረው። እስካሁን ድረስ እሱ ላይ ነው የምሰራው ማለት ነው። አለማየሁ ስነ ህንጻ መማሩ ለንድፉ ቢጠቅመውም ችሎታውን ለማዳበር ግን በልዩ ሁኔታ መጣር ነበረበት በተጨማሪም ሙሉ ለሙሉ በተጨማሪም ሙሉ ለሙሉ ወደ ግራፊክስ ጥበብ በአንዴ መሻገሩ በወቅቱ አዋጪ ስላልነበረም ለጥቂት ጊዜያት ተቀጥሮ እየሰራ ፍላጎቱን ጎን ለጎን ማስኬድ ነበረበት ያው መጀመሪያ ላይ ስገባ ቀጥታ ሙሉ በሙሉ ወደዚህ ስራ አልነበረም የሚገባት የነበረው ያው የአርክቴክቸራል ስራዎች እየሰራ ማታ ማታ ነበረ ስራ የሚሰራ በዛ ጊዜ ገና እየጀመርኩኝ ነበረ። ራሴንም የሚያስተማርኩኝ ስለነበረ ትግራያዊ ሶሻል ሚዲያ ላይ ነበረ ምለቀው ነበረ፣ ግንያነት ይ ነበረ እንጂ እንደ ስራ ማስቤውም አልነበረም። ግን ሰዎች እያዩ ሰራ ያለሁ ሰራ ይችላለሁ እያሉ የተለያዩ ስራዎች መጡ እና እንደዛ አድርጌ መስራት ጀመርኩኝ። የፍሪላንስ ስራ ጀመርኩኝ ማለት ነው። ግን ከዛ ላይ ከትላልቅ ክላይንቶች ጋር መስራት ስጀምር ደረስኝ ስለሚያስፈልጋቸው ተደራጅቼ ቢሮ መግባት ነበረብኝ። እንደዛ ከፍቼ ሁለት ሺ አስራ አምስት ፈረንጅ አቆጣጠር ነበር። ይፈሰጡት የነበረው ለአንድ አምስት አመት በሙሉ በሙሉ ዳይሰብስቶሆኑ እየሰራው ነው ማለት ነው። የፕላኔቶችን በፀሀይ ዙሪያ ያለ የማያቋርጥ ዙረት ለማሳየት ሰፌድን ፕላኔቶች እንደሚዞሩበት ምህዋር መመሰል፣ እስክስታ ጭፈራን ከኤሌክትሪክ ንዝረት ጋር ማመሳሰል፣ የጀበና ቅርጽ ያለው የገና ዛፍ፣ የኢትዮጵያ ባህላዊ የንግስና ልብስን የለበሱ የቼዝ ጠጠሮች ና ሌሎች ኢትዮጵያዊ ቀለም ያላቸው ንድፎች ከጄ አይኒድ አርትስ ወይም ከአለማየሁ ባልቻ ስራዎች መካከል ጥቂቶቹ ናቸው። አለማየሁ በዋናነት ለሰዎች ስለ ንቦና ቅርብ የሆኑ ስራዎች ላይ እንደሚያተኩርም ይናገራል። የሚሰራቸውን ስራ ሰው ብልት ማድረግ የሚችላቸው ነገሮች ብ የማስባቸውን ነገር ነው። አንድ ማንሽን የሰራሁት ነበረ። እሱም ሰው ታክሲ ሲጠብቅ ታክሲ ረዳትን እሚጠራ ቦታ አለ ሜክሲኮ፣ ሜክሲኮ ዝናም እያለ ሊሆን ይችላል። እና በሱ ላይ ትንሽ ቀልድና ርጌ ለማርያን ሙክሬ ነበር እና የታክሲ ኦሎምፒክ ብዬ እንዴት ይመስላል አርጌ የታክሲው እግር ኳስ ሜዳ ላይ ሆኖ ሰዎች ሲመጡ እንዴት የታክሲ ረዳቱ እንዴት እንደሚያስገባው መጣ መጣ የመጣ ነው ፓሲንጀሩ የመጣ ነው ማን ያባ ጎል አርጎ ምናምን በሱ አይነት በቃ ሰብን የሚያደርገው አይነት አኒሜሽን ለመስራት ሞክዳለሁ። በዛ ነገር ለመስራት ሞክዳለሁ። የራስን ቀለም ይዞ ለመውጣትና ድርጅትን ለማስተዋወቅ ማህበራዊ ሚዲያው ትልቅ ሚና እንዳለውም ነው አለማየሁ የሚገልጸው። በጣም ትልቅ ፓወር ነው ያለው ሶሻል ሚዲያ። የተለያዩ ኛ ስራ ላይ አሁን በየጊዜው ፖስት እያደረግኩኝ ስለሆነ የተለያየ ሰው ነው የሚያየው እያዩ አንድ ስራ ሲመጣ አንድ የሚሰራ ብቻ ካለው ቆይ ኢንተርት የሚባል ቆይ ትላክልት ነው። በዛ መሰረት ነው አሁን ብዙ ስራዎች የሚመጡ በሶሻል ሚዲያ ዙሪያ ነው። የጄ አይ አርትስ መስራች አለማየሁ በዚህ ዘርፍ ላይ የሚሰማሩ ወጣቶች የፈጠራ ድፍረት እንዲኖራቸው ና ያመኑበትን ነገርም ቢሰሩ ውጤታማ እንደሚሆኑ ጠቁሟል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ

አብረን ስላመሸን ደስ ብሎናል። ሀብታሙ ስዩም በመስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበረን። የዕለቱ የመርሃ ግብሩ አርታኢ ደግሞ ሰለሞን አባተ ነበረ። መልካም ምሽት ይሁንላችሁ።